ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ አብራችሁን ስለምትቆዩ በእጅጉ እናመሰግናለን። እዛ ምሽት ከሚቀርቡላችሁ ጉዳዮች መካከል ሰዎች አሉ ከ18 አንደር፣ እና ይሄ እኮ ትልቅ ዴሞግራፊክ አሰት ነው። እና በሃይ ስኩል መጥተን ይህን አይነት ትምህርት ምትሰጥ የእነሱም ማይንድሰት መለወጥ እንችላለን። እና አዳሪ ትኬትማ እየፈለግ ነው ከኢትዮጵያ ሙሉ እንድናመጣ። ርብቃ ኃይሌ በዓለም አቀፍ ጥራት ያለው ትምህርት ለኢትዮጵያውያን ተማሪዎቹን ለማቅረብ ልዩ ትምህርት ቤት ያቋቋመች የትውልደ ኢትዮጵያዊት ናት። ለብዙሀንም መልካም ተስፋ ስለፈነጠቀው ተቋምና ተጋዥ ጉዳዮች ቆየት ብላ ታጫውተናለች። እኒህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁ ቆዩ። ለዛሬው ወደያዝንላችሁ የመጀመሪያ መሰናዶ እንሻገር ቢ ርብቃ ኃይሌ በስደት ለ25 ዓመት በኖረችበት አሜሪካን ሀገር የስደት ህይወትን ለማሸነፍና በህግ ትምህርት ትልቅ ቦታ ለመድረስ የረዳትን ጥራት ያለው ትምህርት ወደ ኢትዮጵያ ለመውሰድ የኢትዮጵያ ትምህርት ተነሳሽነት ተቋምን በመመስረት ዓለም አቀፍ ደረጃውን የጠበቀ ትምህርት መስጠት ጀምራለች። ተቋሙ በደብረ ብርሃን የከፈተው ኃይሌ ማናስ አካዳሚ አዳሪ ትምህርት ቤት አራት መቶ የሁለተኛ ደረጃ ተማሪዎችን ከመላው ኢትዮጵያ ተቀብሎ ማስተማር የሚችል አቅም ያለው ሲሆን የአመራርና ማህበረሰብን የመገንባት ብቃት ያላቸው ተማሪዎችን የማፍራት እቅድ አለው። ርብቃ በተለይ በኢትዮጵያ የትምህርት ጥራትን ለማሻሻል እያደረገችው ስላለችው ጥረት ስመኝሽ የቆየ አነጋግራታለች። በመቀጠል ይቀርባል። ርብቃ፣ እንግዲህ አንቺ በልጅነትሽ ነው በፖለቲካ ምክንያት ከቤተሰቦችሽ ጋር ከሀገር በስደት የወጣሽው እና ግን ዛሬ እዚህ ለመድረስ ምክንያት የሆነሽ ትምህርት ነው። እስኪ አጠር አድርገሽ ከሀገር ስትወጪ የገጠመሽ እና በትምህርት የተወጣሽው ያሸነፍሽው ህይወት ምን ይመስላል? ልክ ነው፣ እንደሱ ነው። አሁን እንዳልሽው ሌሊኛ በ1975 ነው የወጣ ነው። ገና ደርግ ሲገባ አባቴ ጌታቸው ኃይለ እንግዲህ፣ ብዙ ሰው ያውቀዋል፣ እዛ አዲስ አበባ ዩኒቨርሲቲ ያስተምር ነበረ እና በሱ ስራ የመጣ ነገር ደርግ ጋር በቃ ረስሊ አድርጉ ፈልገው ነበረ እሱ ተመተው በሽጉጥ እና እሱና እናቴ በቃ ኦቨርናይት መውጣት ነበረባቸው። እሱ ረጅም ታሪክ ነው ግን ብዙ ሰው ያውቀዋል። ግን ከሱ በኋላ ደግሞ እኔና እህቶቻችን ወደ አሜሪካን ሀገር ሁላችንም መጣን እና ያኔ ያጋጠመን ነው ህይወት ያስቸግር ነበር አይደለ? ኢትዮጵያ ወጥተን ያልጠበቅነው ነገር ሁሉ ግን እንደምንም እያድርገን ነው ያዋጣን እኛ የደረሰን ትምህርት ነው እሱ። ክሊርሊ ይታየኛል። አሁን እዛ ገና ፐብሊክ ሃይ ስኩል ሆኝም በተለይ ወደ ኮለጅ እና ወደ ላ ስኩል ስሄድ በቃ እነዚህ ነት ኳሊቲ ለራስሽ እያሰብ ሃይ ኳሊቲ የነበረ ትምህርት፣ በተለይ ኮለጅ በስኮላርሽፕ ነው የተማርኩት ዊሊያምስ። እና አሁን ከላ ስኩል ስወጣ ሎየር ነበርኩ፣ ጠበቃ ነበርኩ። ብዙ ጊዜ ደግሞ በስሃራ ባለቤት ጋ የራሳችን ቢዝነስ ጀመረን ነበረ እና አንድ በቃ ከዚህ አምስት ስድስት ዓመት በፊት አሁን ልጆች ደግሞ ወድጃለው እያደጉ ነው። አሁን ለኢትዮጵያ አንድ ነገር ማድረግ ፈልግ ነበር መጣሁ። እና ብዙ ሰው አነጋግሮ በቃ ትምህርት ኦፖርቲኒቲ ፕሮብለም ሶልቪንግ ኤንተርፕራይዚንግ ማይንድሴት የሆነ ትምህርት መሆን አለበት፣ እናሳስበው። እኔም አስተማሪ ባልሆን ይሄ ነው እኔ የደረሰኝ እና ይሄንን ወደ ኢትዮጵያ ማምጣት ትፈልቃለሁ። እና በሱ ነው የተመጣው ሀሳቡ እና ሃይ ኳሊቲ የሆነ ትምህርት ለልጆች በተለይ ብዙ ፕሮሚስ ያላቸው ልጆች ማዕት ነው ያሉ እዚህ ኢትዮጵያ አይደለ እና ይህንን ታለንት ሃርነስ አድርገን ኢትዮጵያ እነሱ እሱ ነው የፈለጉት በትምህርት አሁን በገለጽሽው መሰረት በትምህርት ነው እንግዲህ እዚህ ሀገር ተወልደው ካደጉት እኩል የመማር የመስራት እና የመኖር እድል የከፈተልሽ ይህን እድል ደግሞ ቅድም እንዳልሽው ለሀገሬ ልጆች መስጠት ማሳየት እፈልጋለሁ በሚል ሀሳብ ይመስለኛል የኢትዮጵያ ኤዱኬሽን ኢኒሽቲቭ የተጀመረው። እና እስኪ ስለ አነሳሱ ስለ አላማው ንገሪን። ምን ይመስል ነበር ድርጅቱ ሲመሰ የእኛ ፖፑሌሽን ኢትዮጵያ ያለው ፖፑሌሽን መቶ አስር ሚሊዮን ነው። ሚዲየን ኤጃችን አስራ ስምንት ነው ማለት ሀምሳ ሚሊዮን ልጆች አሉ ሰዎች አሉ ከኤቲን አንደር እና ይሄ እኮ ትልቅ ደሞግራፊክ አሰት ነው። እና በሃይ ስኩል መጥተን ይህን አይነት ትምህርት ብንሰጥ የእነሱን ማይንድሰት መለወጥ እንችላለን። እና አዳሪ ትምህርት ሞ እየፈለግነው ከኢትዮጵያ ሙሉ እንድናመጣ። ዴይ ስኩል ከሆነ በቃ እዛ አካባቢ ብቻ ነው አደለ አሁን ማዳራኝ ት መሆኑ በቃ እሱም ትልቅ ነገር ነው። ኢትዮጵያ ወደፊት የምናያቸው መሪዎች ይ የሀገሩ ችግር እናቅበዋለን እና የኛ ልጆች በቃ የደብረ ብርሃን ልጅ እና ከሐዋሳ ይኖር ልጅ አብረው ይኖራሉ፣ አብረው ይተዋወቃሉ እና እነሱ ጀመረናል እንግዲህ እንዳልሽው የኢትዮጵያ ኤዱኬሽን ኢኒሺዬቲቭ የመጀመሪያ ፕሮጀክቱ በደብረ ብርሃን የተጀመረው የኃይሌ ማናስ አካዳሚ ነው። በድረ ገጹ ላይ ገብቼ ለማየት ሞክሬያለሁ እና ደረጃውን ዓለም አቀፍ ደረጃን የጠበቀ የትምህርት ማዕከል እንደሆነ ዓለም አቀፍ ደረጃ የጠበቀ የትምህርት ጥራት የሚሰጥበት ተቋም እንደሆነን ያነበብኩት እና ከሌሎች ትምህርት ቤ በምን ይለያል? ተማሪዎችንስ በምን መስፈርት ነው የምትቀበሉት? አሁ እንግዲህ እኔ የሚመስለኝ በሁሉ ነገር ይለያል። አደለም የኢትዮጵያ ትምህርት ቤት ነው ለኢትዮጵያኖ ስለሆነ ኢትዮጵያንን ክሪክለም እንጠብቃለን። ግን ዝም ብለው የኛ አስተማሪ ክፍል ውስጥ ሆነው ፊዚክስን ፎርሚላ አይሰጥም። ፊዚክስን ፎርሚላ ይሰጣል። ግን ልጆቻችን ፊዚክስን ፎርሚላ ብቻ ሜሞራይዝ አደርጉም፣ ሃንድስ ኦን ነው የሚሰሩት እና ግራ ኤክስፐሪመንት ቨሎሲቲ ኤክስፐሪመንት፣ የሂስትሪ ፕሮጀክት ሲማሩ ደግሞ ፋክቶቹን ብቻ ሜሞራይዝ አይደለም ሚያደርጉት። ፔዳጎጂ በጣም ይለያል። እሱ አንድ ነው። ሁለተኛ ደግሞ በአዳሪ ት መሆኑ ብዙ እድል ይሰጠናል። ጊዜ ያለን ብዙ የሊደርሽፕ ኦፖርቱኒቲ ይኖረናል። ሚኒ ልንግ ርቲ ይኖረናል and Naska naskapotolang, hinsa uh, hululu, indayeshu website, uh, standard in uh, itabaka, but technology, the more advanced, yergo, one, one ipad program, no, su yergo, no, more, technology in itabaka, but the with the sustainability, masabadla, la not the, what are the fiti, i don't know, and uh, and i do the climate change, i don't get, i don't know, and the work at yeda, because abused. international yema uh, faculty. የኢትዮጵያ መምህራን አለም የውጭ ሀገርም አይደል አለ እና እሱን ኢንቴንሽን ያደርገው ቢካዝ አብሮ ይሰራሉ። ራሱን የቻለ መንደር ነው የመሰረታቸው ማለት ነው። ተማሪዎች ከተማ ይዘናል። ደማሆንማ ከንደ ከተማ ሆኗል። እዚህ እንግዲህ የአዳሪ ትምህርት ቤት በጣም በስፋት የተለመደ አይደለም ኢትዮጵያ ውስጥ። በርግጥ ሌሎች አፍሪካ ሀገራት ታንዛኒያ፣ ዩጋንዳ፣ ኬንያ አዳሪ ትምህርት ቤት የተለመደ ነው። ለኢትዮጵያ ግን ያን ያክል የተለመደ አይደለም እና ወላጆች ተማሪዎች ይህንን የመቀበሉ ሁኔታ ምን ይመስላል? አይ ቲንክ እስካሁን ድረስ ሁሉ ሰው በጣም ተደስተዋል ልጆቹ አስር እናትና አባት ያገኛሉ። በአስተማሪዎች አስተማሪዎችን መምህራኖቹ እዚሁ ነው የሚኖሩት እዚህ ግቢ ውስጥ ይኖራሉ። ምግባቸውን ቁርስ፣ ምሳ፣ እራት አብረው ከልጆች ጋር ነው የሚበሉት። ማታ ማታ ስተዲ ሃል አሉ፣ ዶርም ውስጥ አሉ፣ ዶርም አድቫይዘር ሁሉ ሰው ይነሱን ይጠብቃል። ደግሞ ልጆቹ እርስ በርሳቸው ያላቸው ግንኙነት፣ ጓደኝነት በጣም ነው የላይፍታይም ግንኙነት ከዚጊዜ ያስላላቸው ብዙ የሊደርሽፕ ኦፖርቹኒቲ ያለ ደግሞ እንደ ለትምህርትን ጉዳይ ለመግባት ይመቻል። ኮሚኒቲ ለመስራት በጣም ይመቻል። ደግሞ ከአስተማሪና ከአድሚኒስትሬተርስ ጋር የሚያወጡት ሪሌሽንሽፕስ፣ እሱም ለነሱ ትልቅ ጥቅም ይመስለኛል እንግዲህ ኃይሌ ማናስ አካዳሚ የኢትዮጵያን ኤዱኬሽን ኢኒሽቲቭ አንዱ ፕሮጀክት ነው ይመስለኛል። እና የኢኒሽቲቭ ቀጣይ ጉዞ ምንድን ነው? ምን ይመስላል? አይ እንግዲህ ይሄ ትልቅ ፕሮጀክት ነው። ገና እንዳሉት በኮቪድ ጊዜ የተከፈተ በጦርነት ጊዜ የተከፈተ ሚን የፈለኩት አሁን ይሄንን በመቶ ልጆች ማሟላት እሱም እሱን ነው። ብዙ ብዙ ስራ አለበት አዳሪሽ ከተማ መስራት ማለት ነው። በምግብ አለ ሁሉ ነገር አለበት። እና ይሄ ሁሉ ማየት አለብን። ን ለዚህ ዓመት በዚህ ፎከስ ብናደግ ይሻለናል። ግን ሁሌ እናስባለን፣ እንዴት ነው የዚህ ያደርግነውን ስታንደርድ እዚህ የደረስንበት ማስተማር ስታይል ወደ ሌሎች ሼር የምናደርገው ሰው ተችናንሹ ጀምረነው። አሁን ኮሚኒቲ ሰርቪስ ፕሮግራም አለን። እዚህ የኛ አጠገብ ያሉት ገበሬዎች የእነሱ ልጃጅ ልጆች በየቀኑ ይመጣሉ። እኛ ራሳችን ትንሽ ፕሮግራም ሰርተናል። ለእኛም ልጆች በጣም ጥሩ ነው አደለ? ኮሚኒቲ ሰርቪስ እንደዚህ ለመስራት፣ ለአካባቢው ደግሞ ሪሌሽንሽፕ እሱም በጣም ጥሩ ነው። ልጆቹ ይጠቅማቸዋል። ይመጣሉ። እንግሊዝኛና ሳይንስ ፕሮግራም በየቀኑ አስራ አምስት አሉ ይመጣሉ። በጣም ደስ ይላሉ። አሁን በቅርብ ጊዜ ሮቦቲክስ ፕሮግራም ጀምረናል እና ግራንት ደርሶናል ከአንድ ኩምባኒያ ግራንቱም ለእኛ ልጆች እየሰሩልን በቃ ሮባቲክስ ና ጀምረዋል። አሁን ደግሞ የአካባቢው ሴቨንት ና ኤት ግሬደርስ ለእነሱ እየከፍተን ፕላናችን ዊኬንድ ዊኬንድ ለእነሱ ደግሞ ሮባቲክስ ፕሮግራም የእኛ ልጆች ናቸው የሚያስተምሩት ግን ለእነሱም ጥሩ ነው። ያስቻ ሰው ካስተማረ ማለት በደንብ ይገባዋል። ልምለስ ነው ምን ልበል፣ ብዙ ብዙ ነገር የሚደረግ አለ። ርብቃ በጣም ትልቅ ኢኒሽቲቭ ነው ይዘሽ ወደ ኢትዮጵያ የተመለሹ ከሀያ አምስት ዓመት በኋላ ጊዜሽን ሰተሽ ከኛ ጋር ስላሳለፍሽ በጣም ነው የምናመሰግነው። በጣም አመሰግናለሁ። ሰጠ ቢና ቪ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። አድማጮቻችን እንዲሁም ተመልካቾቻችን ወደ ቀሬው ዘገባ ሉሰዳችሁ በአንድ ጊዜ ከ500 በላይ ታዳሚዎች በሚኖሩትና ብሮድዌ በሚባል የሚታወቀው የቲያትር ትዕይንት እጅግ ተወዳጅ ሲሆን የራሱ የሆነ ሽልማት ዘርፍም አለው። ቶኒ የተሰኘው የዚህ ቲያትር ዘልፍ ሽልማት ስነስርዓት የፊታችን እሁድ ይካሄዳል። የዘንድሮ የቶኒ ሽልማትም እጅግ ብዙ ጥቁር አፍሪካዊ አሜሪካውያን የታጩበት መሆኑ ተነግሯል። ኤደን ገረመው የአሶሽትድ ፕሬስ ዘገባን እንደሚከተለው ታቀርበዋለች። ከአምስት መቶ በላይ ታዳሚዎች የሚከታተሉት የቲያትር ዘርፍ የሆነው ብሮድዌይ የተሰኘው ቲያትር ሽልማት የሆነው ቶኒ በዘርፉ እጅግ ከገነኑት ሽልማቶች መካከል አንዱ ነው። የቶኒ የሽልማት ዘርፍ በዘንድሮ እጅግ ብዙ ጥቁር አፍሪካ አሜሪካውያን እጩ ተሸላሚዎችንም ዘርዝሯል። የዛሬ ሁለት ዓመት ጥቁር አፍሪካ አሜሪካዊ ጆርጅ ፍሎይድ በነጭ ፖሊስ ባልደረባ ከተገደለ በኋላ በተካሄደው በዚህ የቶኒ ሽልማት ላይ ይህን ያህል ቁጥር ያላቸው አፍሪካውያን አሜሪካውያን እጩ መሆናቸው ታዲያ አነጋጋሪ ሆኗል። ከሳምንታት በፊት የቶኒ ሽልማት እጩዎችን የሚዘክር የምሳ ስነ ስርዓት በተደረገበት ወቅት የተገኙት ታላቅ የትያትር አዘጋጅ በዚህ ሽልማት ዘርፍ ላይ በ የተለያዩ ዘርፎች ይህን ያህል አሀዝ ያለው ጥቁር አፍሪካውያን አሜሪካውያንን አይቼ አላውቅም። በዚህ የተለያዩ ሰዎች በተወከሉበት ስነ ስርዓት ላይም ተደንቅ ያለው ሲሉ አስተታቸውን ሰጥተዋል። በዘንድሮ ሽልማት እጅግ ብዙ አፍሪካውያን አሜሪካውያን በተለያዩ ዘርፎች ውስጥ እጩ የሆኑ ሲሆን በሙዚቃዊ ቲያትር ዘርፍ ከአምስት ሰዎች ውስጥ ሶስቱ፣ በልዩ ቲያትር ዘርፍ ከስድስቱ አራቱ ጥቁር ሲሆኑ፣ ሁለት በመሪ ተዋናይና ሶስት ደግሞ በመሪ ተዋናይት ዘርፍ እጩ ሆነዋል። ይህም ካሉት 33 ዘርፎች ውስጥ 16ቱ በጥቁሮች መሸፈኑ ጤናማ የሆነ የዘርፉን ውክልና እንደሚወስድ እና በዘንድሮው የጥቁር አፍሪካውያን አሜሪካውያን ውክልናም 48 ከመቶ መድረሱ ተነግሯል። ይህም እንደ አውሮፓውያን አቆጣጠር በ2016 ዓ ም ከነበረው ሃሚልተን ኤክሊፕስድ እና ከለር ፐርፕል የተሰኙት ቲያትሮች በቀረቡበት ወቅት ከነበረው ጋር ሲነጻጸር ከፍተኛ አሀ ሲሆን በ2016 ዓ ም ከአርባ እጩዎች ውስጥ አስራ አራቱ ወይም ሰላሳ አምስት በመቶ ብቻ ጥቁር አፍሪካ አሜሪካውያን እንደነበሩ ይታወሳል። አፍሪካ አሜሪካዊቷ ጸሐፊ ተውኔት ሊየን ኖቴጅ ታዲያ ይህ የልዩነት ውክልና በግዙፉ የቲያትር ዘርፍ ብሮድዌይ ላይ የተለመደ ባህል ሆኖ የሚቀጥልና ላሳለፍ ነው እንደ ጆርጅ ፍሎይድና ኮቪድ አስራ ዘጠኝ ላለው ሁኔታ ድንገታዊ ምላሽ ለመስጠት እንዳልሆነ ተስፋ እናደርጋለን ብለዋል። ዲየን ኖቴጅ ክላይድ በተሰኘው ቲያትር በሙዚቃና በቲያትር ዘርፍ እጩ ሆነዋል። የዘንድሮው የቶኒ እጮች እጅግ ብዙ ሴቶች የተወከሉበትም በመሆኑ ተጨማሪ ድል አስመዝግቧል። እኚህ ጥቁር አፍሪካውያን አሜሪካውያን ሴቶች በልብስ ዲዛይን ዘርፍ የታጩ ሲሆን ፓልሜር ሄፍራን እና ዩዛሆ ዘስኪን ኦፍ አውርቲ በተሰኘው ቲያትር የታጩ ሲሆን፣ ሰረ ፊናሊስም በዚሁ ዘርፍ እጩ ሆናለች። ይሁን እንጂ በዘንድሮ ቶኒ እጅግ ብዙ ጥቁር ተሸላሚዎች ቢኖሩም የከሰረውን የቲያትር ቢዝነስ ለማነቃቃት ባለመው በዚህ እንቅስቃሴ ላይ ኮቪድ-19 የራሱን ጥላጥሏል። አብዛኞቹ ተዋናያንም በኮቪድ-19 ተይዟል። በዚህ የተነሳም ብዙዎቹ ትዕይንቶች የታያንያን እጥረት ያጋጠማቸው ሲሆን ቲያትር ቤቶቹም በኮቪድ-19 ስጋት ምክንያት ታዳሚ ርቋቸዋል ለአብነትም ከለር ገርልስ ወይም ደግሞ ጥቁር ሴቶች የተሰኘው ቲያትር መስማት የተሳናትን የቲያትር ሰው አሌግዛንድሪያ ዋርሰንን ጨምሮ ነፍሰጡኗን ኪኒታራ ሚለርን ያካተተ ሲሆን ሙሉ ለሙሉ በጥቁር ሴቶች የተዘጋጀ ነው ይህ ቲያትር በዘንድሮው የቶኒ ሽልማት ላይ ሰባት እጩዎች ያሉት ቢሆንም በታዳሚ እጦት ምክንያት በዚህ ማብቂያ ላይ ይዘጋል። ምንም እንኳን በዘንድሮ የቶኒ ሽልማት ላይ እጅግ ብዙ ጥቁሮች እጩዎች ቢሆኑም ጥቁር አፍሪካውያን አሜሪካውያን የጥበብ ሰዎች አሁንም ቢሆን ጥርጣሬ ያላቸው በዘንድሮ የቶኒ ሽልማት በብዙ ዘርፎች መመረጣቸው ቀጣይነት ይኑረው አይኑረው የሚለውን ቆይተው ማየት ይሻሉ። ለዚህ ደግሞ እንደ አውሮፓውያን አቆጣጠር በ2013 እና 14 ያሉትን ተከታታይ አመታት በምሳሌነት ያነሳሉ። እንደ አውሮፓውያን አቆጣጠር በ2013 ዓ ም ጥቁሮች አንድ በመቶ ለሽልማት እጩ ሲሆኑ በቀጣዩ አመት እኩል ተሳትፎ ኖሯቸው፣ ነገር ግን አሀዙ ወደ ዘጠኝ በመቶ መውረዱን ያስታውሳሉ። ስለዚህም ይሄ ሁኔታ መጪው አመት ብቻ ሳይሆን ተከታትለው በሚመጡት አመታትም ዘላቂ መሆኑን ጠብቀን እናያለን እያሉ ይገኛሉ። ሄደ። እናመሰግናለን። ባለፈው ቅዳሜ እንደ አውሮፓውያኑ አቆጣጠር ግንቦት 28 ከወር አበባ ተያያዥ ንጽህና ቀን ታስቦ ውሏል። ይህን ዕለት ምክንያት በማድረግ ቆንጅታዬ አዲስ አበባ ውስጥ የወር አበባ ንጽህና መጠበቂያ በማምረት ስራ ላይ የተሰማራች ስራ ፈጣሪ አነጋግራለች። በመቀጠል ይቀርባል። ኢትዮጵያ ውስጥ በጣም ችግር አለ። ምክንያቱም በአሁኑ ሰዓት ያለው የኑሮ ውድነትም አለ። በዛ ላይ ደግሞ ተማሪዎች ከክፍለ ሀገር ወደ አዲስ አበባ የሚመጡ ዩኒቨርስቲ ተማሪዎች አሉ፣ የቀን ሰራተኛው አለ። ይሄ የሞዴስ ነገር ሁሉንም ይመለከተዋል። በተለይ ከተማ ውስጥ ብቻ ነው እንጂ ይሄ ነገር ተደራሽነት ያለው ክፍለ ሀገር ብትሄጂ አንድ ሴት በሶስት አራት ቀን ከቤት የምትወጣበት ከትምህርት ቤት የምትቀርበት ሁኔታ ነው ያለው። የዋጋው ጉዳይ በቀን በቀን እንኳን ሞዴሱ ሁሉም ነገር በየቀኑ የሚጨምርበት ነው፣ እና ብዙዎቹ አሁን ባለንበት ሁኔታ እንደውም ሶስት አራት ያላት ሴት ያላት ልጆች ከትምህርት ቤት የሚቀሩበት ነው። እንደዚሁም ደግሞ በአሁን ሰዓት አሁን የሚጣለውን ሀምሳ ብር አካባቢ ካቅም በላይ ነው። ሀምሳ ብሩ ደግሞ ወይ ለአንድ ለአስር ቀንም ላይጠቅማት ይችላል። እንደ ሴቱ ይለያያል ላይ በቃ ይችላል። አንቺ የምትኖሪው ከዚህ ቀደም ሆላንድ እንደነበረ አጫውተሽኛል። ኢትዮጵያ ከገባሽ በኋላ በተደጋጋሚ ጥቅም ላይ የሚውል የማይጣል የወር አበባ ንጽህና መጠበቂያ የሚያመርት ኩባንያ መስርተሽ በዚህ ስራ ላይ ተሰማርተሻል። መቼ ነው ይህን የጀመርሽው? እንዴትስ ወደዚህ ስራ ትገቢ ወሰንሽ? ድርጅታችን አምስት አል ፋስት ፉድ ቪጂቴብል ማኒፋክቸሪ ፒኤልሲ ይባላል ይባላል ። ሁለት አይነት ስራ ነው የሚሰራው። ጽህናውን እንግዲህ ከድሮ ከነበርኩበት ሁኔታ ላይ አዳሪ ትምህርት ቤት ነበር የተማርኩት። በዛ ጊዜ ካለው ችግርና እኔም ልመጣ ወደ አዲስ አበባ ስመጣ የጫንኩት ነገር የመጀመሪያው ሞዴስ ሬፐር ነው። እኔ በመጣሁበት ዘመን ቱ ታውዘንድ ስሪ አካባቢ ብዙ ሱፐር ማርኬትም የለም። ይሄ ሞዴስ የሚጣለው የሚብን ብዙ አደል አልነበረም። ቆይ የራሴን ነገር ላድርግ ብዬ ያው ፕላን አወጣሁኝ። ትልቁ ነገር ምንም ማርኬቱ ነበር። ማርኬቱ እንዴት ነው እንደ ሌሎቹ ሞዴልስ ገበያ ላይ ሊውል የሚችለው የሚለው ነበረ። ትልቁ ማሳመን የታገልኩበት ኦልሞስ ሶስት አመት ለህብረተሰብ እንዴት አድገን የሚለው ነገር ብዙ አጨቃጭቆናል። ምክንያቱም የሚታጠብ ሞዴስ ነው ስትያቸው ጨርቅ ነው ይሉሻል። አንዳንድ ነገር እስኪን አንዳንድ ነገር ይሰራልን ስትዩ ብቃቱ የለንም ይሉሻል። ከሶስት አመት በኋላ ፓተንት ራይት አገኘሁኝ። የመጀመሪያው የሞዴስ አምራች ተባልኩ። አስራ አራት አመት ኦልሞስ ሊሞ ላይ ነው። ትግል ላይ ነን። ብዙ ነገር መንግስታዊ መስሪያ ቤቶች፣ ትምህርት ሚኒስቴር እንዲገባበት እንፈልጋለን። ጤና ጥበቃ እንዲገባበት እንፈልጋለን። ገቢዎች ከታክስ ፍሪ እንዲሆን እንፈልጋለን። ከሶስት ዓመት በፊት ዩኒሴፍም ብዙ ነገር ይጥር ነበረ። እቺ ማኒስትሬሽን ጂን ቀን ትመጣለች። በሆነ በሆነው በሻይ ቡና ያልቃል። ስለዚህ በቂ ትኩረት አላገኘም እያልሽኝ ነው? ይሄንን አንቺ የምታሰሪውን የምታመርችውን የወር አበባ ንጽህና መጠበቂያ ቀደም ሲል እንደውም ነካ አድርገሽ ነበረ። አንዳንዶች የቆዳ ማሳከክ ይፈጥርብኛል የሚል ነገር ያነሳሉ። ነገሩም አልተለመደም የሚል ነገር አንሰሽ ነበርና በምን አይነት መሰራት እንዳለበት መመረት እንዳለበት ይህንን የመሳሰለውን የቆዳ ችግር እንዳይፈጥር በሚገባ የሚሰራ መሆኑን እንደ ምን ያህል ጊዜ ፈጅቶብሽ እንዴት አይነት ክትትልና ጥናት አድርገሽ በየትኛው መንገድ ማምረት እንደሚገባ እንዴት ልትወስን ይቻልሽ በየትኛው መንገድ ሄድሽ? ኮተንን ነበር የመረጥኩት። ምክንያቱም ገበያ ላይ የሀገራችን በጣም ብዙ ኮተን አምራቾች ኢቨን ኤክስፖርት እናደጋለን፣ ጥጥ በደንብ ይመረታል ምንድን ነው ግን ለውጦ ማቅረቡ ላይ ነው እኛ ጋር ችግሩ። ፕሮዳክሽን እንዴታገን የሚመች አድርጎ ማቅረቡ ፊኒሽንጉ ላይ ነው ችግሩ። እኔ ላይ ሆ የነበረው ትልቁ ነገር ያው የንጽህና ነገር ስለሆነ ሴቶቹ፣ እኔም ራሴ ሞከርኩት፣ ብዙ ሰዎች አስሞከርኩኝ፣ ባለሙያም ተሞከረው እና ኮተኑ ፖሊስተር ምናምን ብናደርገው፣ አንደኛ ኦብዘርቬሽን የለውም፣ ሁለተኛ ኮተኑ ምንም አይንትርቴሽን የለውም እንደ ኮተን ፓንቶች ነው የምንጠቀመው። ስለዚህ ከተመረመረ ይሄ ስኪን ሪቴሽን ስሩ ነበረ ቆዳ ማሳከክ ነገሮች ከጤና ጥበቃ ጋም ቆዳ ላርጂክ ላይ ሞዴሱ ሰውነትን ሲነካ የማያሳክክ መሆኑን እንዲታወቅ ነበረ። እሺ የተፈለገው ትልቁ ነገር እሱ ምንም አይነት የሚያሳክክ እንደሌለበት ጤና ጥበቃ አረጋግጦ ሰጥቶኛል። መልካም በሱ በጣም እንሰግናቸዋለሁ። አዲስ አበባ ውስጥ ነው የሚመረተው። አዲስ አበባ ውስጥ ነው የሚመረተው። በመጠን ምን ያህል ታምርታላችሁ? ምን ያህል ተጠቃሚ ጋር ይደርሳል? እኛ አሁን በጣም ብዙ ቦታ ነው። ተጠቃሚዎቹ ተማሪዎች አሉ። አሁን ደግሞ ብዙ ተፈናቃዮች አሉ፣ ሪፊውጂዎች አሉ፣ ሙዲስ የማይስማማቸው ሴቶች አሉ። ብዙ ልበልሽ አሁን መዘዞ ላይ ሰሜን ሸዋ ላይ የዛሬ አስር ዓመት አካባቢ ወንድም ፋውንዴሽን የሚባል አለ። እሱም እንደነገርኩሽ ትምህርት ቤቶች ላይ ነው የሚሰራው። በጣም ብዙ ነገር ላይ ብዙ ነገሮች ተሰርቶላቸዋል። ተማሪዎች ላይበራሪ ያላቸው፣ ገልስ ክለብ አላቸው፣ የመጸዳጃ ቦታ አላቸው። በተጨማሪም ሞዴስ ይሰጣቸዋል። የሚታጠብ ሞዴስ ማለት ነው። ድሮ አንድ ተማሪ ሶስት ቀን አራት ቀን አመመኝ፣ ሆዴን አመመኝ ወይም አልችልም ብላ የምትቀርና። አሁን ግን ሶስት ቀን ደግሞ ውጤታቸው እንደዛው ይቀንሳል። አሁን ግን ተማሪዎቹ ሪዛልታቸው ወደ ዘጠና ቤት ነው የገቡት። ዩኒቨርሲቲ ድረስ የገቡ ተማሪዎች አሉ። የማሪዮድ የወር አበባ ንጽህና መጠበቂያ መስራች ወይዘሬት መቤት ታደሰ ታምሩ ጋር የተደረገ ውይይት አላበቃም። ቀሪውን ክፍል በሌላ ጊዜ ይዘን እንመለሳለን። ለዛሬው እናመሰግናለን። ቆንጅት እናመሰግናለን። ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባችን እንሻገር። ብሩክ ግርማ ዝንባሌውን በልምምድና በተጓዳኝ ትምህርት አሳድጎ በዓመታት ውስጥ የተሳካ የኤሌክትሮኒክስና የደህንነት መጠበቂያ ስርዓት አምራች ድርጅት መገንባት የቻለ ወጣት ነው። አራት ያክል የፈጠራ ስራዎቹን በኢትዮጵያ አእምሮ ንብረት ጽሕፈት ቤት ለማስመዝገብ የቻለው ብሩክ ፈጠራዎቹ ለህዝብ ጥቅም ይውሉ ዘንድ በተለያዩ ጊዜያት ፈቅደዋል። ከብሩክ ጋር አጠር ያለ ቆይታ አድርግ ያለው ቆይታችን የተጀመረው በተለይ የደህንነት መጠበቂያ ስርዓት እንዲፈጥር መነሻ የሆነውን የግል አጋጣሚ በሚያስረዳበት ነው። ያው የእኔ የፈጠራ ስራ የሚጀምረው ያው ከልጅነቱ ጀምሮ የተለያዩ ፈጠራዎችን ሰራ ነበር። በእርግጥ ነገር ግን ወደ ደህንነት መቆጣጠሪያ ሲስተሙ የገባሁት በራሴ ላይ በአንድ ወቅት በደረሰ ድንገተኛ ዘርፊያ አደጋ ነበረ። ያው ከራሴ ችግር በመነሳት ነው ወደዚህ ፈጠራ ስራ የገባሁት ማለት ነው። ኢትዮጵያ ውስጥ በአእምሮ ንብረት ጥበቃ መስሪያ ቤት የተመዘገቡ በተለያዩ መድረኮች ላይም እውቅናና ሽልማትን ያገኝባቸው የፈጠራ ስራዎች አሉ። በምንስ መልኩ ነው የሰዎችን ህይወት የሚያቀሉት የሚጠቅሙት? አራት አይነት የፈጠራ ስራዎችን አስመዝግቤያለሁ በኢትዮጵያ የምረ ንብረት እና ለመጀመሪያ የተመዘገበው የጎዳና ላይ መጥረጊያ ስዊፐር ማሽን ነው፣ መጥረጊያ ማሽን ነው። ከዛ በኋላ ደግሞ ዲጂታል ያልሆነ አናሎግ የሆነ የደህንነት መቆጣጠሪያ መሳሪያ ማሽን ነው ከዛ በኋላ እንደዚሁ ደግሞ ወደ ዲጂታል እና ከስልክ ጋር የሚገናኝ ከፋይር አላርሞች ጋር የሚገናኝ ደግሞ ዘመናዊ የሆነ አውቶማቲክ የድንገተኛ አደጋ መከላከያ እና የድንገተኛ የእሳት አደጋ መጥሪያ አላርም ሲስተም ያለው እሱ ነው የተመዘገበው። ከዛ በኋላ ደግሞ አሁን በቅርቡ በኮቪድ ላይ የሰራሁት የእጅ ንክኪ ነፃ እና የሳኒታይዘር ዲስፔንሰር መሳሪያዎች እነዚህን ነው እስካሁን ድረስ ያስመዘገብኩት። ብሩክ እነዚህ ስራዎች ትልቅ ትጋትና ጥንቃቄ የሚጠይቁ ስራዎች ናቸው። አስፈላጊውን ልምድና ተጽዕኖ ለማዳበር በልዩ ሁኔታ የምታደርጋቸው ነገሮች ምንድን ናቸው? አንድን ነገር ከመፍጠር በፊት ስለምታደርጋቸው ቅድመ ዝግጅቶች እና ምርምሮች እስቲ ንገረን። ያው ብዙ ጊዜ እንግዲህ ሀሳብ ነው መጀመሪያ፣ ሀሳብ ነው የብዙ ነገር መችም ዓለም ላይ የምናየው ነገር በሙሉ ከሀሳብ በመነሳት ነው ወደ ትግበራ የሚገባው። ነገር ግን አንዳንድ ሀሳቦችን ተግባራዊ ለማድረግ የእውቀት ክፍተቶች ይገጥሙኛል ብዙ ጊዜ ነው። እነዛን የእውቀት ክፍተቶች ለመሙላት ወይ ከኔ የተሻሉ ሚያ ያላቸውን ሰዎች ያማከራለሁ፣ ጠይቃለሁ። ከዛ ውጭ ግን ትንሽ ከበድ ያሉ ነገር በገጠመኝ ሰዓት በአንድ ወቅት እንዲያውም ፈጠራ ስራውን የጀመርኩት አካባቢ ሁለት ሺህ ውስጥ ላይ ኮሌጅ ገብቼ የኤሌክትሮኒክስ ትምህርት ወስጄ እውቀቴንም ደግሞ አዳብሬ ነው ስሰራ የነበረው እና እንደዛ አድርጌ ነው የሚሰራው አዳዲስ የቴክኖሎጂ ፈጠራ ስራዎችን ከማስታወቅ በተጨማሪ በተለያዩ ማህበራዊ አገልግሎቶች ላይ እንዲውሉ እንደምታደርግም ሰምቻለሁ። የሰራሃቸውን የቴክኖሎጂ ውጤቶች ለህዝብ ጥቅም ያወልክባቸውን አጋጣሚዎች ውስጥ ያስታውሰን። መጀመሪያው የፈጠራ ስራ ከአላርም ሲስተም ጋር ወይም ከደህንነት መቆጣጠሪያ ሲስተም ጋር የተገናኘው ነው። ሁለት ሺህ አራት ዓመተ ምህረት ላይ ነው ወደ ስራ የገባው ነገር ግን እኔ ላይ ዝርፊያ የደረሰው በሁለት ሺህ አመተ ምህረት ላይ ነበረ። ያ ዝርፊያ ከተከሰተ በኋላ በአጋጣሚ ያንን ጉዳይ ለመከታተል እዚህ ንፋስ ስልክ ፖሊስ ጣቢያ በምመላለስበት ጊዜ እንደ እኔው በአጋጣሚ የተዘረፉ ሰዎች እንደዚሁ ማመልከቻቸውን ይዘው ሲመላለሱ አየውና እንደው አንድ አላም ሲስተም እኮ ቢኖር ይሄውና፣ ሰው አይዘረፍም፣ ለዝርፊያም አይጋለጥም ነበረ ብዬ ይ ገበያው ላይ በምጠይቅበት ሰዓት እንደዚህ አይነት አላርም ሲስተሞች በሰአቱ በሁለት ሺ አመተ ምህረት ላይ ማለት ነው በፍጹም አይታወቁም ገበያውም ላይ የሉም በሰአቱ እና ይሄ ክፍተት እንዳለ ገበያው ላይ ሳቅ ያው በቀጥታ እውቀቴን አዳበርኩኝና ሁለት ሺ አራት አመተ ምህረት ላይ እካሁን ወደ መርስ ተቀይሬ ለህብረተሰቡ አገልግሎት መስጠት ጀመርኩ ማለት ነው ከዛ በኋላ ሁለተኛው ስራ ደግሞ ይህንን እየሰራን ነበረ እስከ ሁለት ሺ አስራ ሁለት ድረስ ሁለት ሺ አስራ ሁለት ላይ እንደሚታወቀው የኮቪድ ወረርሽኝ በዓለም አቀፍ ደረጃ የሁሉም ሀገር ስጋት ሆነ። እኛም ሀገር ላይ እንደዚሁ ይሄ ኮቪድ ወረርሽኝ በከፍተኛ ደረጃ ስጋት ሆነ። ያ ስጋት ሲፈጠር የመጀመሪያው በሽታውን ወይም ወረርሽኙን ለመከላከል እጅን መታጠብ፣ ሳኒታይዘር መጠን፣ ርቀት መጠበቅ፣ ማክስ ማድረግ የሚል ነበር እና እነዛ የኮቪድ መከላከያ ምርቶችን ተከትሎ ሰው ደግሞ በቀላሉ ሊከላከልበትና ራሱን ሊጠብቅበት የሚችለው አማራጭ እጅ መታጠብ ነበረ እና በሰዓቱ እኔ እዚ አዲስ አበባ ላይ የነበርኩበት ሰዓት ውሃ ብክነት በጣም መጣ። እኔም በአጋጣሚ ባለቤቴ ሬስቶራንት ስላላት እዛ ሬስቶራንት ላይ ውሃ በፍጹም በቃ መቆጠብ አልተቻለም። እና እንዴት አድርጌ ውሃ የሚቆጥብ ከእጅም ክክ የሆነ የእጅ መታጠቢያ መሳሪያ መስራት ችላለሁ የሚለውን ዲዛይን ማሰብና ወደ ተግባራዊነትም ለመቀየር ሙከራ የጀመርኩት ማለት ነው። መታጠቢያ መሳሪያው ላይ ነው ብዙ የበጎ አድራጎት ስራዎችን ለመስራት ያሰብ ነው። በእውነት እውነት ለመናገር ከሆነ እኔ በሰዓቱ የኮቪድ ወረርሽኝ እንደሚነገረን እና እንደሰማህ ነው እኛም ሀገር ላይ ካለው የድህነትና የአቅም ማነት አንጻር በጣም በቃ ከባድ ጉዳት ያደርስብናል ብዬ ፍርሃት ስለነበረኝ ገንዘብ መስራትና ያን ፈጠራይን ወደ ጥቅም ለመለወጥ ወይም የገንዘብ ምንጭ ለማድረግ ሳይሆን በቀጥታ ህብረተሰቡ መርዳት አለብን በሚል ባለችን ካፒታል ካለኝ ገንዘብ ላይ የሰማንያ ሺህ ብር በጀት ፋይናንስ አድርጌ ብረታ ብረቶችን ገዝቼ ተግባራዊ ከሆነ በኋላ ቀው ወደ ምርት ነው የገባሁት። የወረርሽኙን ስርጭት ሊቀንስ ይችላል ወይም ሰዎች ላይ አደጋ ሳያስከትል እንደው በጤና ይህንን ጊዜ ማለፍ ይችላሉ የሚለውን ነገር አንዳንድ ጓደኞቼ ጋር ተማከሬ ወደ ተግባር የገባ ነው ማለት ነው ዛሬ ወደ አርባ ለሚጠጉ ሰራተኞች እድል የከፈተ ቢጂ ኤሌክትሪክ ኤንድ ሴኪዩሪቲ ሲስተም ኢንተርፕራይዝ የተባለ ድርጅት መስርተሃል። እዚህ ለመድረስ ቀላል የማይባሉ አመታትን ያለፍክ ይመስለኛል። በጉዞህ ወቅት ፈታኝ የነበሩት ጉዳዮች ምንድን ነበሩ? እንዴት አድርገስ ፈታሃቸው? ያው እንግዲህ እንደ እኛ አይነት ባላደገ ሀገር ላይ ሲኖር እጅግ በጣም ብዙ ፈታኝ የሆኑ ተግዳሮቶች አሉ። እነዛን ሁሉ ችግሮች ለመፍታት ግን መጀመሪያ የራርን ክህሎት ማሳደግና ሰልፍ ኮንፊደንስ መጨመር ነው፣ በራስ መተማመንን መጨመር ነው እና ወይም ደግሞ ጥሩ ያልሆኑ አጋጣሚዎችን ወደ መልካምነት የመቀየር ብቃትና የፈጠራ ክህሎት ካለ ማንኛውም ነገር መጣለፍ ይችላል። ነገር ግን በዋነኛነት በጣም በከፍተኛ ደረጃ ችግር የነበረው ከአእምራዊ ንብረት ጋር ያሉ የፓተንት ምዝገባና ሂደሮች እጅግ በጣም አሰልቺ ውጣ ውረድ የበዛባቸው እና ምልልፍ ያለባቸው እንዲሁም ደግሞ መልካም አገልግሎት ወይም እንደ ፈጠራ ባለሙያ ችግር ፈቺ ሀሳብ ይዞ እንደመጣ ሰው ሳይሆን አንድ ወረቀት አስመዝግቦ እንደሚሄድ ሰው አይነት የማየት ነገር ነበረ እና ብዙ ከበሬታም የለውም እና ያ ነገር በጣም ትንሽ ደስ የማይል ነገር ነበረው። ግን እሱንም ቢሆን አልፌ ቀጥሎ ደግሞ ወደ ትግበራ ሊገባ ሲል የማምረቻ ቦታ እጦት አለ። የማሽነሪ መግዣ ፋይናንስ ብድር አቅርቦት እጦት አለ። ለመነሻም የሚሆን ብድር ሲጠየቅ ኮላተራል ወይም ማስያዣ ከሌለ አይሰጥም ነበር በወቅቱ። አሁንም ቢሆን እንደዛው ነው እና እንደዛ እንደዛ አይነት ነገሮች የፋይናንስ የሰለጠነ ሰው፣ የማምረቻ ቦታ፣ እንዲሁም ደግሞ የሚመለከታቸው አካላት እና ደግሞ የመንግስት የራሱ የሆነ ከባድ የሆነ ቢሮክራሲ በጣም ቻሌንጅ ነበረው። በቴክኖሎጂ ፈጠራው ዘርፍ ባሳካቸው የምትላቸው እቅዶች መካከል የተወሰኑትን እስቲ ያገራል። ምን ለማድረግ ያስበሃል በመጪ ዓመታት ያው በመጪው ዓመታት እንግዲህ እኔ አሁን ወደ መካከለኛ ኢንዱስትሪ ተሸጋግሬን ነው። ተሸጋግሬን እንዲሁ አልተቀመጥኩም። በመንግስት በመነሻ ዋጋ በሊዝ የወሰድኩት የግንባታ ቦታ አለ። እዛ ላይ ግንባታ የኢንዱስትሪ ግንባታ እያደረግኩኝ ነው፣ በኢንቨስትመንት ፈቃድ ነው። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ ያመሸሁት ሀብታሙ ስይም ነኝ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ሲከውን አምሽቷል። የነገ ሰው ይበለን። መልካም ምሽት።